Tucreatz, bij Afrika. ሌባ በድንጋይ ይወገራል። ቤት ሰርሳሪ እስከ ሞት ድረስ ይደበደባል። በአብዛኛው የአፍሪቃ ሀገራት ነዋሪዎች ፍትህን በእጃቸው ሲያደርጉ ይታያል። በፖሊስ መተማመኑ ሲጠፋ አመፃው ይስፋፋል። ለመሆኑ በአፍሪቃ በርካታ ሰዎች ጥፋተኛን ህግ ፊት ከማቅረብ ይልቅ ለምንድን ነው ፍትህን በራሳቸው መንገድ ለመፈጸም የሚጥሩት? የዶቼቬሌ ወኪል ኤሪክ ፖንዳ የሚሞት ነበር የመሰለው ባለፈው ዓመት ከዘገባ ውሎው ወደ ቤቱ በመመለስ ላይ ነበር። ድንገት የተሽከርካሪው ሞተር ቀጥ ይላል። ኤሪክ የመንገዱ ቅያስ ሌሊያ ዞር ሲል ነበር አንድ መንገደኛ ዘው ያለበት። በእርግጥ ተሽከርካሪው የሰውየውን እግር ጨረፍ ነው ያደረገችው። ኤሪክ መኪናዋን ወዲያውን ያስቆማት። ሆኖም በቅጽበት ውስጥ ከዚህም ከዚያም የተጠረቃቀመ ግርታ አካባቢው ሞላው። ጋዜጠኛው ኤሪክ ለሕይወቱ አስክ የነበረውን ቀን መቼም አይረሳውም። በጣም ያስፈራ ነበር እንዲያውም የምሞት ነበር የመሰለኝ። ከየቤታቸው ግር ብለው የወጡት ሰዎች ያለምንም ጥያቄ ኤሪክን ማዋከብና መደብደብ ነው የጀመሩት። አንዳቸውም ኤሪክ ቦንዳን ፍትሕ ፊት ለማቅረብ አልሞከሩም። ሰዎቹ እጅግ የተቆጡና የተናደዱ ነበሩ። መኪናዬን ሊያቃጥሏት ምንም አልቀራቸውም ነበር። ከመኪናዬ ውስጥ እየገፍታ አተሩ በማስወጣት ይቀጠቅጡኝ ጀመር። ንብረቶቼን በመላም ዘርፈው ወሰዱ። ገሚሱ እንዲያውም የዶቼ ቨለ መሳሪያዎች ነበሩ። ኬንያዊው የዶቼ ቬሌ ጋዜጠኛ ኤሪክ ፖንዳ በሚኖርበት የሞምባሳ አካባቢ በዓመት 500 ገደማ ሰዎች ይገደላሉ። ኤሪክ ድንገት ፖሊስ በአካባቢው ሲያልፍ ባያስጥለው ኖሮ ከ500ዎቹ አንዱ መሆኑ ባልቀረ ነበር። በዚያ ቀን መቼም እድለኛ በመሆኔ ነው የተረፍኩት። ፖሊስ በዛ በኩል ባያልፍ ኖሮ መኪናዬን በእሳት ያያይዙ፣ ምናልባትም እኔን ከማቃጠል ወደ ኋላ አይሉም ነበር። ከዚያች ቀን አንስቶም ኤሪክ መኪናውን ሲያሽከረክር በግማሽ ፍርሃት ተውጦ ነው። ምን ሊከሰት እንደሚችል አታውቅም ይላል። በሞምባሳ ጎዳናዎች በየዕለቱ የሚመላለሰው ጋዜጠኛ ስለ ፍርሃቱ ምንጭ ሲናገር የደረሰበትን ጥቃት ፖሊስ ዘንድ ቀርቦ ቢያመለክትም ጥፋት አድራሾቹ ላይ ምንም የተደረገ ነገር የለም። ፖሊስ ጋር ሄጄ አመልክቼ ነበር። ግን ደግሞ ፖሊስ ጋር ስትሄድ ማስረጃ ያስፈልግሃል። ያው ታመለክታለህ፣ ግን ማስረጃ ስለሌለ ምንም የሚደረግ ነገር የለም። የኬንያ ፖሊስ በየዓመቱ ግር ብለው በሚመጡ ሰዎች ምን ያህል ጥቃት እንደሚፈጸም መረጃ ማሰባሰብ ከጀመረ አምስት ዓመታትም አላለፈው። ፖሊስ በዚህ መልኩ የሚፈጸም ወንጀልን በተመለከተ የመጀመሪያውን መረጃ ያሰባሰበው እንደ ጎርጎሮስ አቆጣጠር በ2011 ዓመት ነው። እስካሁን 543 ሰዎች ላይ ተመሳሳይ የግርታ ጥቃት መድረሱን ፖሊስ ይገልጣል። በ2014 ዓመት ኡጋንዳ ውስጥ 582 ሰዎች ፍትህ ዘንድ ሳይቀርቡ በንዴት በተዋጡ ሰዎች ተገድለዋል። ያ ማለት በዚያ መልኩ በየቀኑ ከአንድ ሰው በላይ ይገደላል ማለት ነው። በደቡብ አፍሪካ ደግሞ በቁጣ በተዋጡ ሰዎች ግርግር የሚፈጸመውን ተመሳሳይ የደቦ ግድያ ወንጀል ነዋሪዎች ጎማ ጥፈራ የሚል ስያሜ ሰጥተውታል። ደቡብ አፍሪካ ውስጥ የተቆጡ ነዋሪዎች ሰዎችን በተለይም ስደተኞችን ከነ ሕይወት የማቃጠል ወንጀል በተደጋጋሚ ሲፈጽሙ ይታያል። ወንጀለኞቹ ጥቃት የሚያደርሱበትን ግለሰብ ለማቃጠል ሲፈልጉ በአንገቱ የተሽከርካሪ ጎማ አስገብተው እጆቹን ወደኋላ ከጎማዎቹ ጋር በመጠፈር ቤንዚን ያርከፈክፋሉ። ከአንድ ዓመት በፊት ደቡብ አፍሪካ አፍሪካ ውስጥ ዳግም ተቀስቅሶ በነበረው የአፍሪቃውያን ስደተኞች ጥላቻ ሰበብ በርካቶች በጎማ ጥፈራ እሳት ተለክሶባቸው ተገድሏል። የግድያው ምክንያት ደግሞ የደቡብ አፍሪቃ የዙሉ ንጉሥ ጉድዊል ዙዌሊቲኒ ስደተኞችን በተመለከተ ደቡብ አፍሪቃ ከተባዮች መጽዳት አለባት ሲሉ ያሰሙት የጥላቻ ንግግር ነበር። በደቡብ አፍሪካ የስደተኞች ጥላቻ የቀሰቀሰው ግርግርና ሁካታ በደቡብ ደርባን ከተማ ኡልማዚ የተባለው ስፍራ ሁለት ኢትዮጵያውያን ወንድማማች ስደተኞች በእሳት እንዲቃጠሉ ሰበብ ሆኗል። በወቅቱ ከወንድማማቾቹ አንዱ በቃጠሎ ህይወቱ ስታልፍ ከፍተኛ ቃጠሎ የደረሰበት ወንድምየው ሐኪም ቤት እንደገባ ተዘግቦ ነበር። ቁጣ የቀሰቀሰው የሰዎች ግርግር የጥቃት አድማስ አንዳንድ ጊዜ ዳፋው በፖለቲከኞች ላይም ሲደርስ ይታያል። በቅርቡ እንኳን በሚያዝያ ወር መግቢያ የናይጄሪያ የምክር ቤት አባል የሆኑት ቡኮላ ሳራኪ ላይ የደረሰው የሚታወስ ነው። የተቆጡ ሰዎች የምክር ቤት አባሉን በናይጄሪያ መዲና አቡጃ የገበያ ስፍራ ውስጥ ልብሳቸውን በመክፈፍ ጸያፍ ጽሑፎችን ገላቸው ላይ ጽፈው ተሳልቋል። ጥቃት አድራሾቹ የምክር ቤት አባሉ ገላ ላይ የጻፉት መቼም ታጥቦ እንዳይለቅ በማሰብ ነው። የሰዎቹ የጥቃት ሰበብም ፖለቲከኛው አላግባብ በልጽጓል፣ በሙስናም ተጨማልቋል የሚል ነው። ፖለቲከኛውን የሚወነጅሉ ጽሁፎች በማህበራዊ የመገናኛ አውታሮች በተሰራጩበት ቅጽበት ቁጣው ገንፍሎ ወደ ጥቃት ተቀይሯል። መደበኛ የዕለት ተዕለት ኑሮ የሚገፋ ነዋሪ ድንገት የግድያ ድርጊት ውስጥ የሚሳተፈው ለምንድን ነው? የብዙዎች ጥያቄ ነው። ጌል ሱፐር ካፕሽታት ዩኒቨርሲቲ ውስጥ የወንጀል ድርጊት ተመራማሪ ናቸው። በግርታ የሚፈጸም የደቦ ፍትህ ሰበብን እንዲህ ያስረዳሉ። ሰዎች በጋራ ጥቃት ሲፈጽሙ የሚሰማቸው የጋራ ጉድኝት ላይ ማተኮሩ ወሳኝ ነው። እንዲህ አይነቱ በግርግር የሚፈጸም የደቦ ፍትህ ማህበረሰቡ ለአንዳች ጉዳይ ትዕግሥት እንደሌለው ማሳያ ነው። በጉስቁልና በተዋጡ ማህበረሰቦች ዘንድ ስርቆት መዘዙ እጅግ የከፋ ነው። እና ማህበረሰቡ ሌባውን መቀጣጫ ማድረግ ነው የሚፈልገው። በአፍሪቃ በርካታ ነዋሪዎች ራሳቸውን በፖሊስ ቦታ በመመደብ ወንጀልን ለመከላከል በሚል የደቦ ፍትህን ሲፈጽሙ ይታያል። በእርግጥ በብዙዎች የአፍሪቃ ሀገራት የህግ አስከባሪ አካላት እጥረት ይስተዋላል። ለአብነት ያህል በናይጄሪያ የኒጀር ግዛት ውስጥ ያሉት ፖሊሶች ከ8000 እንደሚያንሱ የናይጄሪያ ፖሊስ አዛዥ ሶሎሞን አራሴ በቅርቡ ለመገናኛ አውታሮች ገልጧል። ያ ማለት በግዛቲቱ የሚገኝ አንድ ፖሊስ የሚመደበው ለ494 ሰዎች ነው። ከዚያ በተጨማሪ በአፍሪካ በአፍሪቃ በርካታ ሀገራት ፖሊሶች ራሳቸው በሙስና የተዘፈቁ ከመሆናቸው ባሻገር ወንጀልን የመታገል ጥልቅ ፍላጎት አይታይባቸውም። በደቡብ አፍሪቃ የደህንነት ጥናት ተቋም ውስጥ ወንጀልና ፍትህ የተሰኘው የጥናት ቡድንን የሚመሩት ሊዜቴ ሌንካስተር ነዋሪዎች ፍትህን በራሳቸው መንገድ የሚፈጽሙት በፍትህ ስርዓቱ እምነት ሲያጡ ነው ይላሉ። የደቦ አልያም በግርግር ውስጥ ሰዎች ፍትህን በእጃቸው በማስገባት የሚፈጽሙት ሕገ ወጥ አሰራር ወንጀለኞችን ወይም ደግሞ በሀገር ውስጥ የሚከሰት ከፍተኛ የወንጀል ድርጊትን በመቃወም በማህበረሰቦች ዘንድ የሚፈጸም የቆየ ባህላዊ ድርጊት ነው። የወንጀል ችግሮችን ፖሊስ መፍታት ይችላል የሚለው እምነት ከማህበረሰቡ አስተሳሰብ ሲጠፋ ያ ይከሰታል። ከመደበኛው የፍትህ ስርዓት ውጪ በተቆጡ ሰዎች በጋራ የሚፈጸም የደቦ ፍትህን በተለይ በከተሞች ውስጥ መቆጣጠሩ ከበድ ብሎ ይታያል። ከፈጣን የከተሞች መስፋፋት ጋር የሰዎች ፍልሰት መጨመርና የወጣቶች ስራ አጥነት የችግሩ ተጨማሪ ሰበብ ተደርጎ ይወሰዳል። በከተሞች ውስጥ የሚኖሩ ሰዎች የህግ አስፈጻሚው አቅምና ተግባር ሲያንስ፣ ራሳቸውን የፍትህ አስፈፃሚና ስርዓት አስከባሪ አድርገው ይሾማሉ። ብዙውን ጊዜ በጣም አስቸጋሪ ነው። ፖሊስ በፍጥነት አይደርስም። ፖሊስ የሚደርሰው አስከሬኑ በግለሰቦች አልያም በበርካታ ሰዎች ከተገኘና ፖሊስ ከተጠራ በኋላ ነው። ስለዚህ ብዙውን ጊዜ ድርጊቱ ሲከሰት አያዩም። የዶይቼ ቬለ ወኪል ኤሪክ ፖንዳ ከደረሰበት የደቦ ድብደባ ፖሊስ ድንገት ደርሶ ቢያስጥለውም እምነቱ ግን ተሸርሽሯል። ፖሊስ በወቅቱ በቦታው ደርሶ የሰውን ግርግር ቢበትንም ከዚያ ባሻገር ያደረገለት አንዳችም ነገር አልነበረም። ክስ ቢመሰረትም ክሱ ዋጋ እንዳጣ ነው የሚናገረው። ሁሉንም ነገር ታጣና ያከትምልህ ይሆናል በስተመጨረሻ በክስ ሂደቱ ሳይቀናህ ሀብት ንብረትህ ወድሞ ሕይወትህንም ታጣ ይሆናል። ማሸነፍ ባለመቻልህም ምንም የሚፈጠር ነገር አይኖርም። መኪናው ሰው በመጭረፉ በተቆጡ ሰዎች ከተደበደበበት ከዚያች አስደንጋጭ እና አደገኛ ክስተት በኋላ ኤሪክ ቦንዳ በሞምባሳ ጎዳናዎች መኪናውን ሲያሽከረክር ፍርሃት ውስጡን እያናወጠው ነው። ግር ብለው የሚመጡ የተቆጡ ሰዎች የሚፈጥሩት አይታወቅምና